እግዚአብሔር አምላካችንን እናመሰግናለን። የገላትያ መጽሐፍን ማጥናታችንን እንቀጥላለን። ባለፈው ሳምንት እንዳልኳችሁ የገላትያ መጽሐፍ በጣም አስደናቂ መጽሐፍ ነው። የክርስትና እምነት ዋና መሰረት የሆነ መጽሐፍ ነው ተብሎ የሚታወቅ ነው እና የተጻፈው በሐዋርያው በቅዱስ ጳውሎስ ነው። ሐዋርያው ጳውሎስ ጌታን ካመነ በኋላ ጌታ የእሱ አገልጋይ እንደሚሆን በተናገረው ቃል መሰረት፣ በነገራችን ላይ ሐዋርያው ጳውሎስ እንዴት ጌታን እንዳመነ ከዚህም በፊት ተናግሬያለሁ። ይሄ ክርስትና የሚባለው እምነት የክርስትና እምነት ጠላቶች እምነት ነው። በጣም አስደናቂ ከሆነው አንድ ነገር ውስጥ አንዱ ክርስትናን ያሳድዱ የነበሩ ይጠሉ የነበሩ ክርስትና ከምድር ላይ እንዲጠፋ ልዩ ልዩ ጥረት ያደረጉ ሰዎች እግዚአብሔር በአስደናቂ መንገድ እየተገናኛቸው ተለውጠው የተከተሉት መንገድ ነው። እኔም ራሴ እንደዚህ ነበርኩኝ። ምክንያቱም ያደግኩት አንኮበር ነው። በጣም ሃይማኖተኛ ነበርኩኝ እና ድንገት የትምህርት ቤት ጓደኛ ነው ወደ ቤተ ክርስቲያን ወሰደኝ። እኔ ሌላ ቸርች የሚሄዱ ነው የመሰለኝ። ጠዋት ገብርኤል ዛ ገብርኤል ቤተ ክርስቲያን ካዛንቺስ፣ ጠዋት አስቀድሼ ስወጣ ነው ያገኘኋቸው እና ይመስለኝ የነበረው ሌላ ወይ ስላሴ ወይ ጊዮርጊስ እንደዚህ አይነት ቦታ የሚሄዱ ነው። ግን ቀጥታ የወሰዱኝ ቸርች ነው እና እንደዚህ አይነት ቸርች ነው እና አቀማመጡን ሳይ ኦ ይሄ የጸረ ክርስቶስ ቤተ ክርስቲያን መሆን አለበት እና እንኳን መጣ 17 ምናምን ዓመት ሆኖኛል እና ልቤ ገና የጉርምስና ውስጥ ነው ያለው እና እዚህ ያሉትን መሪዎች በጩቤ ወይም በድንጋይ ጭንቅላታቸውን እፈረክሳለሁ እያልኩ ነው በቃ እየተቀመጥኩት። ግን የእግዚአብሔር ቃል ሲነገር ልቤ በጣም እየተነካ መጣ። ለካ እግዚአብሔር የሚመለከው እንደዚህ ነው ብዬ ሀሳቤ የተወሰደ እና ልክ ጳውሎስም እንደዚህ አይነት ሰው ነበረ፣ ቤተ ክርስቲያንን እና ክርስቲያኖችን እያሳደደ ያለ ነው። ሐዋርያት ስራ ምዕራፍ 9 ላይ ጌታ ራሱ ተገልጦ ወደዚህ እምነት የመጣው እና አሁን እዚህ ጋር ገላትያ ላይ ሲናገር በ48 ዓ ምህረት አካባቢ ነው የተጻፈው ብያቸዋለሁ። ገና ጌታ የሱስ ከሞተ ከአስራ ምናምን ዓመቶች በኋላ ነው የተጻፈው እና ሐዋርያው ይሄንን የጻፈው በቀጥታ አንጾኪያ ሆኖ ነው ወይም ኢየሩሳሌም ሆኖ ነበር ተብሎ ይታሰባል። እና ስድስት ምዕራፎች አሉት ይሄ የገላትያ መጽሐፍ እና በዚህ በስድስት ምዕራፎች ውስጥ የክርስትናን እምነት ዋና ዋና ነገሮች ነው የሚያስቀምጠው እና ይህንን ገላትያን ማጥናትና ማወቅ የክርስትናን እምነት ምንነት በደንብ አበጥረን እንድናውቅ የሚረዳ ሲሆን በሐሰተኞችና በሐሰት እምነት አራማጆች በቀላሉ እንዳንወሰድ ያደርገናል ማለት ነው። እና በመጀመሪያ የተጻፈው ኤሽያ ውስጥ ለነበሩ ኤሽያ ውስጥ ለነበረ አንድ ወረዳ በነበረ አንድ ወረዳ ውስጥ ስለነበሩ አማኞችና ብዙ ቤተ ክርስቲያኖች ነው። እንደምታዩት ለገላትያ አብያተ ክርስቲያናት ነው የሚለው፣ ለአንድ ቤተ ክርስቲያን ብቻ አልነበረም። እና ምዕራፎቹ ስድስቱ ምዕራፎች የመጀመሪያው ሁለቱ የወንጌል ምንጭ ምን እንደሆነ የክርስትና እምነት መሰረት ምንጩ ምን እንደሆነ፣ የሚቀጥሉት ሁለት ምዕራፎች የወንጌል ክብሩ ምን አይነት እንደሆነ የሚያሳዩ ናቸው። ሶስተኛው የሁለት ምዕራፎች ወንጌልን በሕይወታችን ውስጥ እንዴት እንደምንኖረው የሚያስረዱ ናቸው። እና ባለፈው ሳምንት እንዳያችሁት እንዳየነው ከቁጥር አንድ እስከ ሁለት የሰላምታ መግቢያ ከሶስት እስከ አምስት ግን በሰላምታ ውስጥ እራሱ ጸጋና ሰላም ለእናንተ ይሁን ካለ በኋላ ደህንነት የሚባለውን ነገር እንድናገኝ ማለት ደህንነት ማለት ከእግዚአብሔር ጋር ከቅዱስ እግዚአብሔር ጋር ታርቆ የእግዚአብሔር ልጅ ሆኖ የዘላለም የመንግስተ ሰማይ ተስፋን ይዞ በእውነት ይዞ መኖር ማለት ነው። ይሄ በጌታ በመንፈስ ቅዱስ ኃይልና በእግዚአብሔር የጸጋ አሰራር የሚከናወን ነገር ነው እና ጳውሎስ ሲናገር ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ብሎ ስለ ጌታ ኢየሱስ ነው የሚናገረው። ይቺ ዓለም ክፉ ናት። ይህንን ስንነጋገር ምንድን ያየ ነው? ይሄ በዓለም ውስጥ ዓለም የሚለው ቃል በእርግጥ የሶስት ነገሮች መግለጫ ነው መጽሐፍ ቅዱስ ላይ። ይሄ ግዙፉ ዓለም ሰማይና ምድሩ በሙሉ አለም ተብሎ ይታወቃል በመጽሐፍ ቅዱስ። ሁለተኛ ደግሞ ሰዎች ራሳቸው ዓለም ተብለው ይታወቃሉ፣ መጽሐፍ ቅዱስ ይህን ይናገራል። ሶስተኛ በዓለም ውስጥ ያለው የውድቀት መርሆ የሚመራውን ይሄ የክፋት የርኩሰት የአመፅ የኃጢአት እንቅስቃሴን ነው መጽሐፍ ቅዱስ በዚህ ጋር ክፉ የሆነው ዓለም የሚለው እና ይሄ ክፉ የሆነው ዓለም በጣም አስደናቂ አስደንጋጭ አሳዛኝ ልብ የሚሰብሩ በጣም ብዙ ነገሮች የሚያስለቅሱ ነገሮች እየተከናወኑ ያሉበት አለም ነው። በጣም ክፉ ነው ይሄ አለም። ተስፋ የሚጣልበት አለም አይደለም እና ከዚህ ክፉ ከሆነው ሰዎችን እየበላ ወደ ሀጢአት፣ ወደ አዘቅት፣ ወደ ሲኦል እየነዳ ያለው ይሄ አለም ሰዎችን ሁሉ እየበላ ነው። ግን ከዚህ ውስጥ ሊያድነን የሚችል ማን ነው? ጌታ ኢየሱስ ክርስቶስ ብቻ ነው ያዳነን። ሊያድነን ነው የመጣው በመስቀል ላይ እና ጌታ ኢየሱስ ለምንድን ነው የመጣው ከቅድስት ድንግል ማርያም የተወለደው ለምንድን ነው? በቀራንዮ መስቀል ላይ የተሰቀለው ለምንድን ነው? ጳውሎስ ሲናገር ክፉ ከሆነው ከዚህ ዓለም ሊያድነን ነው። ሰዎችን ሁሉ ወደ ሲኦል እየወሰደ እየበላ፣ እያስጨነቀ አሜሪካን በጥቂቱ ማሰብ ትችላላችሁ። ወደ ዋናዎቹ ነጥቦቼ ገና አልመጣሁም። አሜሪካ ውስጥ በአሜሪካ ድሮ አሜሪካ የክርስቲያን ክርስቲያኖች ናቸው። ኦፍ ኮርስ እንዲመሰረት ያደረጉት የባፕቲስት አማኞች ናቸው ከእንግሊዝ ሀገር መጥተው አሜሪካን አሜሪካንን ራሱ የመሰረቱት። ግን አሁን የከሃዲዎች ዓለም ነው አሜሪካ። በጣም ብዙ ክህደት የሚታይበት ዓለም ነው እና ደግሞ ክህደት ብቻ አይደለም። እጅግ በጣም አስጨናቂ በሆነ ሁኔታ ሰዎች እየተጨነቁ ምን እንደሚያደርጉ ወዴት እንደሚሄዱ ያጡበት አለም ነው አሜሪካ። በየመስሪያ ቤቱ በየቦታው በየሰፈሩ ይህንን ነው የምናየው፣ በየዜናው ባለፈው ሳምንት እዚህ ፓስተር ሲናገር ነበር። ጠዋት አስራ አራት ሰዎች የሆነ የሚያደነዝዝ እጽ ወስደው ኮላፕስ አደረጉ። ሁሉም ነጮች ናቸው። ዛሬ ጠዋት ደግሞ ተኩስ ነበረ፣ ግድያዎች ነበሩ። ይሄ በየጊዜው የሚሆን ነገር ነው። በዚህ ዓለም ውስጥ እንዲህ አይነት አስጠሊታ፣ አሳዛኝ ነገሮች ይከናወናሉ። እና ይህንን ነው ባለፈው ሳምንት ያየ ነው። ጌታ ኢየሱስ የመጣው ክፉ ከሆነው ከዚህ ዓለም እፎይታን እንድናገኝ ሰላምን እንድናገኝ ከእግዚአብሔር ጋር እንድንታረቅ የዘላለም ሕይወት ተስፋ እንዲኖረን ለማድረግ ነው። ኃጢአታችን ይቅር እንዲባል ከኃጢአትና ከበደል ነጽተን የእግዚአብሔር ልጆች እንድንሆን ነው። ይሄ ነው የክርስትና እምነት አላማ። ዛሬ የምንመለከተው ታዲያ ወንጌሉ ይሄ መልእክቱ የገላትያ መልእክት የተጻፈበትን አንዱን አላማ ነው የምናየው እና ርዕሱን የሰጠሁት የሐሰት ወንጌል እርግማን የሚል ነው። ሐሰት ወንጌል በገላትያ ህዝቦች መካከል እየተሰራጨ ነበር፣ በገላትያ አብያተ ክርስቲያናት መካከል። በእርግጥ ባለፈው ሳምንት አንድ ነገር ጠቅሼላቸዋለሁ። የጳውሎስ መልእክቶች በተጻፉበት ቦታ ሁሉ ጳውሎስ ለቤተ ክርስቲያናት ምስጋናንና እናንተ በጌታ ስለሆናችሁ በጌታ በመሆን በፍቅር ስለሆናችሁ አመሰግናችኋለሁ፣ እግዚአብሔርን ስለ እናንተ አመሰግናለሁ፣ እንዴት ድንቅ ነው የእናንተ ሕይወት እያለ ሲናገር ነበር። እዚህ ጋር ግን እንደዛ አይነት ምስጋና አታዩም ብዬ ነበር ባለፈው ምክንያቱ ምንድን ነው? እኔ እኔ የሰጠሁት ምክንያት የጉዳዩ በጣም አሳሳቢ ስለሆነ ቶሎ ወደ ጉዳዩ ለመግባት ብሎ ነው ብዬ ይሄ ዲፕሎማሲያዊ አስተያየት ሰጥቻለሁ። ግን ብዙዎች ምንድን ነው የሚሉት የገላቲያ ሰዎች ከእውነተኛው እምነት ወደ ሌላ እምነት ፈቀቅ የሚሉበት ሁኔታ ላይ ስላሉ ጳውሎስ ያንን አድሬስ ለማድረግ ተቆጥቶ ነው እና ደስተኛ ስላልነበረ ነው በነሱ የሚል አስተያየት አለ። ትክክል ነው ነገሩ እና በዚህ ምክንያት ነው ይሄ ደብዳቤ የተጻፈው እና ምክንያቱን የምናየው አሁን ቁጥር ስድስት እስከ አስር ላይ ነው እና መጀመሪያ ታዲያ ምክንያቱን ሳስረዳ ቁጥር ስድስትን በተመለከተ ሐዋርያው የተደነቀበትን ምክንያት እንድናይ እፈልጋለሁ። ሐዋርያው የተደነቀበት ምክንያት ቁጥር ስድስት በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ብሎ ነው የተናገረው። እቆጣለሁ፣ እናደዳለሁ ሳይሆን እደነቃለሁ በሚል የቁጭት መደነቅ አይነት ቃል ነው። በግሪኩ ስትመለከቱት እና እንደዚህ አይነት ነገርን ሲናገር ታያላችሁ። እኔ አስደንቆኛል፣ እናንተ አሁን ያላችሁበት ሁኔታ ሰምቻለሁ አውቅ ያለው የእግዚአብሔር መንፈስ ይመሰክርልኛል። እና ግን ተደንቅ ያለው እያለ ነው የሚናገረው። አሁን እኔ ይሄ ጳውሎስ እደነቃለው ያለበትን ምክንያት በሁለት ነጥቦች ማስረዳት ፈልጋለሁ። የመጀመሪያው እነሱ የተጠሩበት መጠራር መጠራት አስደናቂ መሆኑን ገልጧል። ተመልከቱ ምንድን ያላቸው በክርስቶስ ጸጋ፣ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዴት ፈጥናችሁ እንዳለፋችሁ ነው የሚላቸው። እና በመጀመሪያ በክርስቶስ ጸጋ የተመረጡ ሰዎች መሆናቸውን በትክክል ይናገራል። ማንም ሰው በዚህ ምድር ላይ እግዚአብሔርን ወደ ማምለክ የሚመጣ ከሆነ እውነተኛውን እግዚአብሔርን የሰማይና የምድሩን ፈጣሪ የሚታዩትንና የማይታዩትን ነገሮች የፈጠረውን ይህን ታላቁን ይህን ፍጥረተ ዓለም ማኖር የቻለውን እግዚአብሔርን ለማምለክ የሚመጣ ሰው በሙሉ መምጣት ያለበት ወደ እግዚአብሔር በክርስቶስ ጸጋ ተጠርቶ ነው። አሁን ተመልከቱ፣ ጳውሎስ የሚላቸው እናንተ በክርስቶስ ጸጋ የተጠራችሁ ሰዎች ነበራችሁ። ምን ማለት ነው በክርስቶስ ጸጋ መጠራት? በክርስቶስ ጸጋ መጠራት ማለት በወንጌል እውነት መጠራት ማለት ነው። ሰዎች በክርስቶስ ጸጋ በመጠራት ወደ እግዚአብሔር መምጣት ይችላሉ። ጸጋ የሚለውን እናገርበታለሁ። ከዚህም በፊት ተናግሬበታለሁ እና በክርስቶስ ጸጋ ሲጠሩ ወደ እግዚአብሔር ይመጡና በክርስቶስ ጸጋ የተጠሩ ሰዎች በመጀመሪያ ልባቸውንና ውስጣቸውን ነው የሚመለከቱት እና ኃጢአተኝነታቸውን ያያሉ። እኔ ኃጢአተኛ ነኝ፣ ወደ እግዚአብሔር መቅረብ አልችልም። የውስጤ ኃጢአት፣ የልቤ ኃጢአት፣ የአይምሮዬ ኃጢአት፣ የድርግቴ ኃጢአት እግዚአብሔር ጋር የሚያስቀረበኝ አይደለም ብለው እንዲመለከቱ ነው የእግዚአብሔር ጸጋ የሚያደርጋቸው። እና ወዲያውኑ ታዲያ በመንፈስ ቅዱስ ኃይል አማካኝነት ኃጢአታቸውን፣ በደላቸውን ይናዘዙና፣ እግዚአብሔር ወይ ይሄን ይሄን ይሄን ኃጢአቴን ይቅር በለኝ፣ ግን ስለማ ይቅር በለኝ፣ ስለ እኔ ክፉ ከሆነው ከዚህ ዓለም ሊያድነኝ በመስቀል ላይ ስለተሰቀለው ስለ ክርስቶስ ስትል ይቅር በለኝ ብለው ይናዘዛሉ። ያን ጊዜ እግዚአብሔር በመለኮታዊ አሰራር በልባቸው፣ በነፍሳቸው፣ በህይወታቸው ሰላምንና ደስታን ያፈሳል። ከእግዚአብሔር ጋር ይታረቃሉ የምንለው ያን ጊዜ ነው። እና እነዚህ ይህንን አስደናቂ እውነትና አስደናቂ ዜና ወደ ሰዎች ያመጣው እቅዱንም ያቀደው እግዚአብሔር ነው። እግዚአብሔር ሰዎች በተፈጥሯቸው ኃጢአተኞች እንደሆኑ ከአዳምና ከሔዋን ጀምሮ ኃጢአተኞች ከመሆናቸው ምክንያት ኃጢአትን ማንም ሰው ሳያስተምራቸው፣ አድርጉ ሳይላቸው፣ ከራሳቸው አነሳሽነት ከውስጣቸው ተነሳስተው እንደሚያደርጉ እና ከእግዚአብሔር እንደራቁ ራሳቸውን ከዚህ ሁኔታ ማዳን እንደማይችሉ መጽሐፍ ቅዱስና ህይወታችን፣ ተፈጥሯችን ራሱ ያስረዳናል። ስለዚህ በራሳችን ምኞት፣ በራሳችን ፍላጎት፣ በራሳችን አስተያየት፣ በራሳችን ፍልስፍና ከእግዚአብሔር ጋር መታረቅ አንችልም። ከእግዚአብሔር ጋር መታረቅ የምንችለው በክርስቶስ ጸጋ እግዚአብሔር እኛን ወደ ራሱ ሲጠራን ነው። እንደዚህ አይነት ፕሮግራሞች የሚያስፈልጉት ሰዎች በክርስቶስ ጸጋ እንዲጠሩ ደግሞም በተጠሩበት ጸጋ ጸንተው እንዲቆሙ ለማድረግ ነው። እግዚአብሔር ስለ ቤተ ክርስቲያን አገልግሎት እየተመሰገነ ይሁን። በክርስቶስ ጸጋ መጠራት የሚባለው ነገር ግን ምንን ነው የሚያመጣ ወደኛ? ምን ነው የሚያሳየው የሚለውን ስንጠይቅ ጸጋ የሚለውን ቃል ማብራራት አስፈላጊ ነው። ጸጋ የሚለው ቃል የሚያስረዳው ከመጽሐፍ ቅዱስ ከተጻፈበት ከግሪኩ ቋንቋ የነፃ ስጦታ ማለት ነው። እኛ የእግዚአብሔር ምረትና ቸርነት የምናገኘው በነፃ ነው። ግን እኛ በነፃ እናገኘዋለን እንጂ እግዚአብሔር ዋጋ በቀራኒዮ መስቀል ላይ ከፍሎበታል። ጌታ ኢየሱስ በቀራኒዮ የሞተው በቀራኒዮ መስቀል ላይ እኛ የነፃ ምሕረት፣ የነፃ ይቅርታ፣ የነፃ ወደ እግዚአብሔር የመግባት መብትና እድል እንዲሰጠን ነው። እንደዚህ አይነቱን ክብር አግኝተው አማኞች ሆኖ በቤተ ክርስቲያን የተደራጁት የገላትያ ሰዎች ግን አሁን በዚህ አይነት ሁኔታ ላይ ቆሞ አይደለም ጳውሎስ ያገኛቸው። በነገራችን ላይ የገላቲያ አብያተ ክርስቲያናት በሙሉ ያሉት ኤሽያ ውስጥ ባለ አንድ የገላትያ ወረዳ ነው። እዛ ሄዶ መጀመሪያ ወንጌል የሰበከው አህዛብንም አይሁዳዊያንም እንዲያምኑና በአንድ ቤተ ክርስቲያን ውስጥ እንዲ እንዲኖሩ ያደረገው እግዚአብሔር የተጠቀመበት ሰው ጳውሎስ ነው። ጳውሎስ ያንን ልፋቱ በሙሉ እዚህ ጋር አሁን ካለው ሁኔታ የተነሳ እንዳለ ፈራርሶ ነው ያየው። እና እንዴት ነው ያሉበትን ሁኔታ የምንረዳው? ምንድነው ያላቸው ያላቸው ጳውሎስ በክርስቶስ ጸጋ እናንተን ከጠራችሁ ከእሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ አሁን የገላትያ ሰዎች አሉት። ከተመሰረቱበት መሰረታዊ እውነት ወደ ሌላ ወንጌል ወደ ሌላ አይነት መልእክት ወንጌል ወዳልሆነ ወንጌል። በኋላም ቁጥር ሰባት ላይ ይህንን ነው የሚናገረው፣ ወንጌል ወዳልሆነ ወንጌል። በነገራችን ላይ ወንጌል ማለት የምስራች መልእክት ማለት ነው። የደስታ ዜና ማለት ነው። የደስታ ዜና የምስራች ዜና የሆነበት ምክንያት ከምን የተነሳ ነው? ሰዎች ከኃጢአታቸው ከበደላቸው ነፃ እየወጡ ወይም ይቅር እየተባሉ ከእግዚአብሔር ጋር ታርቀው የእግዚአብሔር ልጆች የእግዚአብሔር ሕዝብ የሚሆኑበትን መልእክት ስላመጣ ነው። እና በኛ ላይ በሰዎች ላይ የሚጭነው ጫና የለም። ወንጌል ምንድን ነው የሚያደርገው? አይናችሁን ቀና አድርጋችሁ በቀራኒዮ መስቀል ላይ ስለ እናንተ የተከፈለውን ክርስቶስ የከፈለውን ክርስቶስ የተሰቃየውን ስቃይ ተመልከቱና ወደ እሱ መታችሁ ከእግዚአብሔር ዘንድ መዳንን አግኙ የሚል መልእክት ነው። አሁን ግን የገላትያ ሰዎች ይህንን መልእክት እለው፣ ንቀው ወደ ሌላ መልእክት ዞር በለዋል። ነገሩ ከታሪክ ላስረዳችሁ ሞክራለሁ። በኋላ በየቻፕተሩ ይሄ በተለይ በምዕራፍ አንድና በምዕራፍ ሁለት ቀጥሎም በምዕራፍ ሶስት የተገለጡ ነገሮች አሉ። በምዕራፍ አራትም ላይ ነገር ግን ነገሩ እንደዚህ ነው በዛ ገላትያ ቤተ ክርስቲያናት ከተመሰረቱ በኋላ ጳውሎስ ዞር ሲል ወደ ገላትያ ቤተ ክርስቲያን ከኢየሩሳሌም ከየአካባቢው የመጡ አይሁዳውያን ነበሩ። እነዚህ አይሁዳውያን በየቤተ ክርስቲያኑ እየዞሩ ምን ይሉ ነበረ? ደህንነት የሚባለው ነገር ይሄ ከእግዚአብሔር ጋር ታርቆ ለዘላለም ከእግዚአብሔር ጋር መኖር የሚባለው ነገር በእምነት ብቻ ሊሆን የሚችል ነገር አይደለም። አሁን እኛ ክርስትና እምነት መጽሐፍ ቅዱስ የሚናገረው እኛ የዳነው በጸጋ ነው፣ ግን ጸጋውን ከእግዚአብሔር እጅ የተቀበልነው በእምነት ነው። ስለዚህ የእኛ እምነት ጸጋ ሲደመር እምነት ነው። ጸጋ የነፃ ስጦታ ነው። የነፃ ስጦታውን የምንቀበለው በእምነት ነው። ግን የነዚህ ሰዎች አይሁድ አድራጊዎች ነው የሚባሉት ዘ ጁዳይዘርስ ነው ተብለው የሚታወቁት እነሱ ደግሞ የሚሉት አይ ጸጋ ሲደመር እምነት ደህንነት ሳይሆን እምነት ሲደመር ስራ ደህንነት ይሆናል ነበር የሚሉት። እምነቱ አስፈላጊ ነው አሉ ክርስቶስን እመኑ፣ ችግር የለብንም አሉ። ለነገሩ ክርስቶስን አያምኑም እነዚህ አይሁድ አድራጊዎቹ። ክርስቶስን እመኑ፣ ችግር የለብንም አሉ። ነገር ግን በክርስቶስ ላይ ምን መጨመር አለባችሁ? ሥራ መጨመር አለባችሁ። መገረዝ መጨመር አለባችሁ። የአይሁድ ስርዓትን መጠበቅ መጨመር አለባችሁ። ልዩ ልዩ በዓላትን መጠበቅ ወይም ማክበር መጨመር አለባችሁ። ስለዚህ ደህንነት የሚባለው እምነት ሲደመር ስራ ነው ብለው ወንጌልን እንዳለ ነው የበረዙት፣ ያንቋሸሹት እና ያክፋፉት እና እነዚህን ሰዎች ልክ ይህንን ትምህርት ሲያስተምሩ እነዚህ የገላትያ ሰዎች ምንድን ያሉት ኦ ይሄ መሆን አለበት ልኩ እነ ጳውሎስ የሰበኩት ወንጌል ልክ ላይሆን ይችላል። ስለዚህ ጥርግ ብለው ይህንን እምነት ወደ መከተል ሄደው ነበረ እና አሁን ጳውሎስ ቅድም እንዳልኳችሁ በለስለስ ባለ ቋንቋ እደነቃለሁ። የተለወጣችሁበት የተመሰረታችሁበት ይሄ ጸጋ ሲደመር እምነት የሆነው ከእናንተ ምንም ነገር የሆነ ሳይሆን እግዚአብሔር ባደረገው ስራ ላይ የሆነውን እምነት ጥላችሁ መሄዳችሁ በጣም የሚያስደንቅ የሚያስደነግጥ፣ የሚያሳፍርም ነው። ይህንን ነገር ነው ጳውሎስ ተደንቆ የተናገረው። በእርግጥ እነዚህ አይሁድ አድራጊ አይነት እንቅስቃሴ አሁንም አለ በዚህም ዘመን። እንዳውም አንዳንድ የፕሮቴስታንት ቤተ ክርስቲያኖች ውስጥ በተለይ አሁን እኛ ምንድን ነው የምንለው፣ የፕሮቴስታንቱ እምነት አሁን በጣም አስጨናቂ በሆነ መንገድ ወደ ካቶሊሲዝም እየሄደ ነው ምክንያቱም አንዳንድ ነገሮችን ህዝቡ የሚጠየቁት ነገሮች ህዝቡ በሚሰራው ስራ ወይም ደግሞ በሚያደርገው በጎ ነገር እግዚአብሔር ጋር እንዲገባ ተደርጎ እንደሚገባ ተደርጎ እየተነገረ ነው። ይሄ ሙሉ ለሙሉ የሐሰት ትምህርት ነው፣ መጽሐፍ ቅዱስ አይደለም። እንዳውም ገንዘብን በተመለከተ ሲናገሩ መቶ ብር ብትሰጡ ወይም ያለ ኪሳችሁ ያለውን ትልቁን ከሰጣችሁ እግዚአብሔር ሚሊዮን ያደርገዋል ብለው የሐሰት ነገር ሲናገሩ ታያለ። ይሄ በጣም አሳፋሪ አሳዛኝም ነው። አንድ የቤተ ክርስቲያን ፓስተር ስለ ገንዘብና ሰዎች አንድ ነገር አድርገው ሌላ ነገር እንደሚያገኙ መናገር የለበትም። እኛ ደህንነትን ያገኘነው ከክርስቶስ ኢየሱስ አስደናቂ የቀራኒው መስቀል የመስዋዕትነት ስራ ብቻ ነው ከዛ የተነሳ ብቻ ነው። ስለዚህ ይሄ የነዚህ አይሁድ አድራጊዎቹ እንቅስቃሴና ትምህርት ግን በጣም ጣፋጭ ላይምሮ የሚመች የሚመስል ስለሆነ ደካማና ስሜታዊ ለሆኑ ሰዎች ተቀባይነት እንዲያገኙ ያደረገ ነው። ስለዚህ እዚህ ስላይዴ ላይታችሁ እንደሆነ ደካማነት፣ ስሜታዊነት የተሳሳተ አመለካከትና ትምህርት ውስጥ አስገብተዋቸው ነበረ እና ውጤቱ የከፋ ነፍስን ከእግዚአብሔር ጋር ከእግዚአብሔር ዘንድ የሚያረቅ ደካማነትና ስሜታዊነት የተሳሳተ አመለካከትና ትምህርት ውስጥ የሚያስገባ ነበር። ይሄ ነው ጳውሎስን አስቆጥቶት ተደንቅ ያለሁ ብሎ እንዲናገር አድርጎት የነበረው። እና እኔ ታዲያ ምን አስባለሁ ለእናንተ መሰላችሁ፣ እውነተኛ ክርስቲያን ሆናችሁ ለመኖር የምትፈልጉ ከሆነ መጽሐፍ ቅዱስን በደንብ ማንበብ አለባችሁ። እና በተለይ እዚህ አዲስ ኪዳን ላይ የተሰጡ የጳውሎስ መልእክቶችን ብዙዎቹ በጥያቄና በችግር ላይ ችግርንና ጥያቄን አስመልክቶ መልስ በመስጠት ላይ ያተኮሩ ስለሆነ እነዚህም ብናነብ በጣም በጣም በእምነታችን ጠንካሮች እና ማንነቃነቅ ልንሆን እንችላለን ማለት ነው። በሁለተኛ ነጥብ የምናገርበት ስርዓታዊነትና የወንጌል ስርዓታዊነት የወንጌልን እውነት ይበረዛል የሚል ነው። አሁን ቁጥር ሰባት ላይ ተመስርቼ ነው ይህንን ማስተያየት የምሰጥበት። ቁጥር ሰባት እንዲህ ይላል፣ እሱ ግን ሌላ ወንጌል አይደለም፣ የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ እነዚህ ሰዎች አይሁዳውያን አድራጊዎቹ ሰዎች በየቤተ ክርስቲያኑ እየዞሩ እነ ጳውሎስ ልክ አይደሉም፣ ሐዋርያን ልክ አይደሉም፣ የእኛ እምነት ኦፍ ኮርስ ክርስቶስን ማመን ምንም አይደለም፣ ግን ክርስቶስ ሲደመር ስራ ወይም ሲደመር ስርዓት መሆን አለበት እያሉ ነበር የሚናገሩት እና የእነዚህን ሰዎች መልእክትና ትምህርት ውስጥ ውስጡን እየገቡ የሚናገሩትን ትምህርት የሰሙ ሰዎች ምን ሊሆኑ እንደሚችሉ አስቡ። ምክንያቱም እነዚህም ልክ እንደነ ጳውሎስ መጥተው አስተማሪ ነን ብለው ክርስቲያን ነን ብለው ነው እየተናገሩ ያሉት። አሁን ብዙ ቤተ ክርስቲያኖች የሚሸወዱት በዚህ ነው። ሰዎች ይመጡና ክርስቲያኖች ነን ብለው የሚናገሩት ነገር መጽሐፍ ቅዱስ ውስጥ ተመርምሮ እውነተኛ ካልሆነ በስተቀር ወይም የምታውቁትን መጽሐፍ ቅዱስ በአይምሯችሁ እያያችሁ ጥያቄ እየፈጠረባችሁ ይሄ ከመጽሐፍ ቅዱስ አኳያ ነው የተጻፈው የማትሉ ከሆነ በጣም በጣም ችግር ውስጥ ትወድቃላችሁ። እኔ አንድ ጊዜ ለንደን የሆነ የቤት ስብሰባ ላይ ነው። ብዙ ሰዎች ነበሩ። መጽሐፍ ቅዱስ ካስተማርኩ በኋላ በጣም ጥሩ ጊዜ ነበር፣ ደስ የሚል ጊዜ ነበር። እና ቁርስ ምናምን ያቀርባሉ ሰዎች እና ቁርስ ልንበላ ስንል አንድ ቤተሰብ አንድ ዲቪዲ ይዘው መጥተው የምግብ እየበላን ይህንን ዲቪዲ እንመልከት፣ አሉ እና ዲቪዲው አንድ ሰውዬ ሞቶ ከሞት እንደተነሳ የሚናገር ነው። እኔ ድሮ ኢትዮጵያ ውስጥ አይቼዋለሁ። እና ናይጄሪያዊ ነው ሰውየው የሞተው፣ እና ሞቶ ነው የተነሳው ነው የሚባለው እና እኔ ድሮም ጥያቄ ነበረብኝ በዛ በፊልሙ ላይ። እና አሁን ሳየው ልክ እያየኑ እያየኑ እያየኑ ሄደን አንድ ቦታ ላይ ሲደርስ አንድ ነገር ተናገረ ሰውየው። ምን ብሎ ተናገረ መስላቸው? ሲኦልን ያስጎበኘኝ የነበረው ሰውዬ፣ ሞቼ ያስጎበኘኝ የነበረው መልአክ አንድ ቦታ ላይ አደረሰኝ እና አሁን አንተ ያለህበት ዘመን ያ ሀብታሙ ሰውዬ ከአላዛር ጋር የሞተው ሀብታሙ ሰውዬ የጸለየው ጸሎት የሚመለስበት ወቅት ነው እና አንተ ወደ ምድር ትመለሳለህ አለኝ አለ እዛ ጋር አቆምኩኝ ይሄ ውሸት ነው ከእግዚአብሔር ቃል ጋራ አይሄድም ምክንያቱም ከእግዚአብሔር ቃል ጋር የማይሄደው መጽሐፍ ቅዱስ አሁን ሉቃስ ወንጌል ምዕራፍ 16 ላይ ያለውን ቃል ብታነቡ ሀብታሙ ሰውዬ ወደ አብርሃም ጸለየና እባካ አላዛርን ላከው ወደ ምድር አለ። ኖ ወደ ምድር አይሄድም ብሎ መለሰለት አብርሃም እና ከዛ በኋላ ብትልከው ጥሩ ነው። ምክንያቱም አምስት ወንድሞች አሉኝ። እኔ አሁን ሲኦል ውስጥ እያለሁ ስሰቃይ ሲኦል ውስጥ መጥተው እኔ ጋር እንዳይመጡ አምስት ወንድሞቼ ወደ መንግሥተ ሰማይ እንዲሄዱ ያለሁበትን ሁኔታ እንዲነግረው እንዲነግራቸው ላከው ከሞተ ከሙታን አንድ ሰው ቢሄድ ያምናሉ አለው እና አላዛር መልሰው ሙሴና ነቢያት አሏቸው። አብርሃም ነው አብርሃም መልሶ ሙሴና ነቢያት አሏቸው። ምድር ላይ ለማንኛውም ሰው የወንጌል መልእክት ይነገራቸዋል። ሙሴንና ነቢያትን የማያምኑ ከሆነ ከሙታንም አንድ ቢሄድላቸው ምን አያደርጉም፣ አያምኑም አለው እና ይህ ሰውዬ መልአኩ ልክ የዛ የሀብታሙ ሰውዬ ጸሎት የሚመለስበት ወቅት ነው አለኝ ሲል ዚስ ኢዝ ኖት ራይት መጽሐፍ ቅዱሳዊ አይደለም። ያኔ የተመለሰለት መልስ ሙታንም እንኳን ወደ ምድር ተነስተው ቢሄዱ ሰዎች መጽሐፍ ቅዱስን ያላነበቡ አሁን የሚሰበከውን ስብከት ያላነበቡ አሁን የእግዚአብሔርን መልእክት ያልተቀበሉ ሙታንም ቢነሱ አምኑም ነው ያለው እና ይሄ ሰውዬ ሞቶ አልነበረም። እና ደግሞ የሰማው ያለው ነገር በሙሉ ውሸት ነው ከመጽሐፍ ቅዱስ ጋር ስለማይሄድ እና ሰዎቹን አስቆምኳቸውና ይሄ ነገር ውሸት ነው፣ ውሸት እንደሆነ አልገባችሁም ያልኳቸው እነሱ አልገባንም፣ እንዲህ ተአምር ምን ትላለን? ምን ማለት ነው ብለው መናገር ጀመሩ። ይህንን ጥያቄ ጠየቅኳቸው። ይሄ መጽሐፍ ቅዱስን የሚቃወም ነገር ነው። ስለዚህ ምን ልላችሁ ነው መሰላችሁ፣ ስርዓታዊነት ይሄ መገረዝ መኖር አለበት ወይ ደግሞ የመስዋዕት አገልግሎት መደረግ አለበት ወይም ደግሞ ሰንበት ቀን የሚባለው ቅዳሜ፣ የእነሱን ሰንበት ውሃ ሳትጠጡ ማንኪያ ሳታነሱ ጸጉራችሁን ሳታበጥሩ እንደዚሁ ሆናችሁ መኖር አለባችሁ፣ አለበለዚያ ወንጀል ነው። ይህንን ሁሉ ነው አካቶ ፓኬጅ ሰጥተው ከጌታ ወንጌል ውጭ እንዲወጡ ያደረጓቸው እና ይሄ የወንጌልን እውነት የሚበረዝ ነው። ወንጌል አንድ ነው። ይህንን እንድናምን ያስፈልጋል። በእርግጥ አራት ወንጌሎች አሉ፣ መጽሐፍ ቅዱስ ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ። ግን ወንጌል አንድ ነው። በአራት የተለያዩ ሰዎች ተጻፈ እንጂ የወንጌል መልእክት አንድ ነው። የወንጌል መልእክት ከሰው ከእግዚአብሔር በኃጢአቱ ምክንያት የራቀ ነው። እግዚአብሔር ደግሞ ቅዱስ ነው። ዝም ብሎ ማንም ሰው ኃጢአተኛ ሰው እየተንደረደረ ወደ እንደ ፈቃዱ ወደ ቅዱስ እግዚአብሔር ወደ ንጹሕ እግዚአብሔር ሊገባ አይችልም። ስለዚህ ሰው ወደ እግዚአብሔር ሊገባ እንዲችል ቅዱስ እግዚአብሔር ምን አደረገ? አንድ ልጁን ላከ። ከቅድስት ድንግል ማርያም እሱ ተወለደ እና በቀራኒው መስቀል ላይ ተሰቀለ። በሱ በኩል ነው ወደ እግዚአብሔር የሚገባው እያለ ነው ወንጌል የሚናገረው። ይሄ የወንጌል መልእክት ብቻ አይደለም ያራቱ፣ ከዘፍጥረት ጀምሮ እስከ ራዕይ ድረስ የመጽሐፍ ቅዱስ ወጥ መልእክት ይሄ ነው። እና ይሄ በጣም አስደናቂ እውነት ነው። ሌሎች የሌላ ሃይማኖት መጽሐፎች እንደዚህ አይነት ወጥ የሆነ መሴጅ ወይም መልእክት የላቸውም። መጽሐፍ ቅዱስ ብቻ ነው ወጥ የሆነ መልእክት ያለው። ሰው በኃጢአት የወደቀ ነው ከቅዱስ እግዚአብሔር ጋር ሊገናኝ በራሱ በጽድቁ በሃይማኖቱ ወይም ደግሞ በበጎነቱ አይችልም። ሰው ከእግዚአብሔር ጋር መታረቅ ካስፈለገው መታረቅ ያለበት በአንድና በአንድ መንገድ ነው። ያም በክርስቶስ ኢየሱስ ብቻ ነው እና እነዚህ አይሁድ አድራጊዎቹ ይህንን ነበር ለማፍረስ ይሄዱ የነበረው እና በተለይ ያሰርጹ የነበረው ስርዓትን ነው። ስርዓት ስርዓት ስርዓት እያሉ ነበረ የሚናገሩት እና ወንጌል እኔ ሌላም ነገር እናገራለሁ። በሰው ስራ ላይ የተመሰረተ አይደለም። የወንጌል መሰረቱ ጌታ ኢየሱስ ክርስቶስ የሰራው ስራ ብቻ ነው። ስለዚህ ጌታ ኢየሱስ የሰራው ስራ ሲደመር ሰው የሰራው ስራ የሚል ነገር በፍጹም የእግዚአብሔር መልእክት አይደለም። የሰይጣን ነው። የተሳሳቱ ሰዎች መልእክት ነው። ስለዚህ ወደ እግዚአብሔር ፊት ለመቅረብ በሰው ስራ በኩል ማሰብ መመኘት፣ ራሱን የቻለ እርግማን ነው። የሲኦል መንገድ ነው። የሰዎች ሀሳብ ነው። የእግዚአብሔር ሀሳብ አይደለም። እና እነዚህን ሰዎች ታዲያ ሲገልጣቸው ይሄ ስርዓትን ለማስፈን በህዝቡ መካከል ገብተው ትርምስ የፈጠሩትን ሰዎች ኢማጂን ማድረግ ትችላላችሁ። እነ ጳውሎስ ከሰበኩት ወንጌል የተለየ ስለሆነ ብዙዎቹ ኮንፊውዝድ እንደሆኑ እና ነገር ግን ለስሜትና ለደካማ አይምሮ ምቹ የሆነ መንገድ ሆኖ ስላገኙት እንደተጠመዘዙ ነው የምናስበው። ግን ጳውሎስ የሚናገራቸው እነዚህ ሰዎች የሚያናውጡ ሰዎች ናቸው ብሎ ነው የተናገረው። ቁጥር ሰባት ፣ የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ። እንጂ እነዚህ አይሁድ አድራጊዎቹ ጁዳይዘርስ ያልናቸው ናቸው። እና አናዋጮች ናቸው። መሰረታችሁ እንዲናጋ የቆማችሁበት ነገር፣ በቆማችሁበት እውነት እንዳትጸኑ እና ወደ ተለየ የማይጠቅም የማይረባ የማያዋጣ ዘላለማዊ ወዳልሆነ ነገር እግዚአብሔር ወደማይቀበለው ነገር እያመጧችሁ ነው። እነዚህ ሰዎች አናዋጮች ናቸው። ደግሞም ሁለተኛ የክርስቶስን ወንጌል የሚያጣምሙ ናቸው። እንደዚህ አይነት ሰዎች ዛሬም ሞልተዋል። እኔ አንድ ምሳሌ እዚህ ጋር ቅርብ ያለው ድሮ እንግሊዝ ሀገር እያለው አንድ ትንሽ መጽሐፍ ጽፌ ነበር። መጽሐፉ ሪክ ወረን የተባለ እዚህ በጣም የታወቀ ፓስተር ነው አሜሪካ ውስጥ እና በጻፈው መጽሐፍ ላይ ነው የጻፍኩት። እኔ ተችቼ ነው የጻፍኩት መጽሐፉን። እና የሪክ ወረንን መጽሐፍ ኢትዮጵያ ውስጥ እንዳይታተም አድርጎታል። የኔ መጽሐፍ ድጋሚ እንዳይታተም አድርጎታል። ምንድን ነው የሪክ ዋረን መጽሐፍ የሚለው? አላማ መር ህይወት የሚል መጽሐፍ ነው እና ሰዎች አለ አርባ ቀን ለይተው በአርባ ቀን ውስጥ የኔን መጽሐፍ ብቻ ቢያጠኑ አለ በአርባ ቀን ውስጥ በአርባኛው ቀን መጨረሻ ላይ ራሳቸውን የተለየ ፍጡር አድርገው ያገኙታል፣ ነው ያለው። እና ይህንን ደግሞ ለመመስረት ይህንን ሴሲሱን ወይም ደግሞ ዋና መነሻ ሀሳቡን የመሰረተባቸው ጥቅሶች ሰዎች አርባ አርባ ቀን ከእግዚአብሔር ጋር እንዲህ አድርጓል እንዲህ አድርገዋል የሚል ነገር ነው። ለምሳሌ ሙሴ በተራራው ላይ አርባ ቀን ቆይቷል እና ሙሴ አስራ ሁለት ሰዎችን ለአርባ ቀን ያህል ከነአን ልኳቸዋል እነዚህም በሙሉ ሰብስቦ እናንተም ደግሞ አርባ ቀን ይህን ይህንም መጽሐፍ የምታጠኑ ከሆነ ትለወጣላችሁ ወይ? የሆነ የሆነ ስፔሻል ሰው ሱፐር ሂሮ ትሆናላችሁ ብሎ ነው የተናገሩ፣ ግን መጽሐፍ ቅዱሳዊ አይደለም። እግዚአብሔር ሰዎችን ሲለውጥ በቅጽበት ነው የሚለውጠው። ንስሐ ገብተን ወደ ክርስቶስ ኢየሱስ ስንመጣ እግዚአብሔር በክርስቶስ ኢየሱስ በኩል ይቅር ይለንና አዲስ ልብ ይሰጠናል። እና እነዛ ሰዎች ደግሞ አሁን ሪኮረን ያላቸው ሰዎች በሙሉ መጀመሪያ ጌታን ያመኑና የተለወጡ ናቸው። ለምሳሌ ስለ ኖህ ጠቅሶ ኖህ በመርከብ ውስጥ አርባ ቀን ስለነበረን የተለወጠው ይላል፣ ግን መጽሐፍ ቅዱስ እንደዛ አይልም። እነዚህ ወንጌል በራዦች ሁሉ ጊዜ መጽሐፍ ቅዱስን ምን አድርገው ነው የሚያስረዱት? አጣመው ነው የሚናገሩት። የሚያሳዝነው 35 ሚሊዮን ሰዎች ያኔ 2006 ዓ ም ማለት የዛሬ 12 ዓመት ማለት ነው 35 ሚሊዮን ሰዎች የሪክ ወረንን መጽሐፍ ይከተሉ ነበር። ኢትዮጵያ ውስጥ ያልተከተለው የፕሮቴስታንት ቤተክርስቲያን አልነበረ። እንዳውም አንዳንድ ሰባኪዎች መጽሐፍ ቅዱስን ጥለው የሪክ ወረንን መጽሐፍ ነበር እሁድ እሁድ ይዘው ቤተክርስቲያን ለሚቆሙት በጣም አሳፋሪና አሳዛኝ ነው። ይሄ ወንጌልን የበረዘ ሰው እምነትን የሚከተሉ ሰዎች ናቸው። በጣም አሳፋሪ ነው ስለዚህ ምን ልላችሁ ነው የምፈልገው መሰላችሁ የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እኔ ያን ጊዜ መጽሐፉን ጻፍኩኝ አሁን በኋላ ላይ ብዙዎች አሁን ከአምስት ከስድስት ዓመት በኋላ የሪክ ወረን ዓላማ ምን እንደሆነ እየተገነዘቡ መጡ እንዳውም እዚህ አሜሪካ ውስጥ ክሪስላም የሚባል እንቅስቃሴ አለ ክርስቲያንና እስላም የሚባል የዛ አይነት እንቅስቃሴ ሁሉ አካል ወደ መሆን መጥቶ ነበር። እና ያው በጣም የሚገርም ነው። እነዚህ አይሁዳዎቹ መገረዝ ያድናል፣ መስዋዕት ማቅረብ ያድናል፣ በዓል ማክበር ያድናል። ስርዓት ነው የሚያድነው። ስርዓትና ኢየሱስ የሚለውን ነገር ከጨመራችሁበት ዶን ኬር፣ ያንን ሁለቱን እስካዋሃዳችሁ ድረስ ብለው ነበር ሰዎችን ያወናበዱትና የወንጌልን እውነት በረዘዋል። ስለዚህ ጳውሎስ ያሳሰበው ነገር እኔንም ያሳስበኛል። በዚህ ዘመን እኔ እንደ ጳውሎስ ነኝ ማለት አይደለም። በፍጹም አይደለሁም። ተራ ክርስቲያን ነኝ። ግን ለእውነተኛ ክርስትና መሰረቱ መጽሐፍ ቅዱስ ነው፣ እግዚአብሔር በመጽሐፍ ቅዱስ ላይ የገለጠው ነው። መጽሐፍ ቅዱስ ላይ ከተገለጠ ውጭ የሆነ ነገር በሙሉ ወዲያ መጣ ላለበት ቆሻሻ ነው። አይጠቅምም፣ አያዋጣም። ሶስተኛ ነጥቤ እዚሁ ላይ የተመሰረተ ነው። ቁጥር ስምንት ላይ እውነት አይለወጥም የሚል ነጥብ ነው። ቁጥር ስምንት እንደዚህ ይላል፣ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። በጣም ኃይለኛ ወይም ከባድ ንግግር ነው። ጳውሎስ እዚህ ጋር የመጣው እና ታያላችሁ ምን እያለ እንደሆነ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ እየተረገመ ይሁን። ሀሳቡ ምንድን ነው? እግዚአብሔር የዘረግ እና ያስቀመጠው እውነት በምንም አይነት መንገድ አይለወጥም የሚልን ሀሳብ ነው ጳውሎስ እየተናገረ ያለው ምክንያቱም ይህንን የደህንነትን እቅድ ሰዎች ወደ እግዚአብሔር በክርስቶስ ኢየሱስ በኩል የመምጣታቸውን እቅድ ያቀደው ሁሉን አዋቂ በጥበቡና በእውቀቱ ከማንም ከምንም በላይ የመጠቀ እግዚአብሔር ነው እና የእግዚአብሔር እውነት ደግሞ በፍጹም አይለወጥም፣ ለዘላለም የጸና ነው። ስለዚህ ይህን ነው ጳውሎስ እያስረዳ ያለው። እኛ ወይም ከሰማይ መልአክ ከዚህ ቀደም መተን የሰበክንላችሁን ወንጌል ኖ ኖ ኖ አይምሯችንን ለውጠናል ወይም ድሮ የነገርናችሁ ተሳስተን ነበር ብለን እንኳን ከድሮ ወንጌል ውጭ የሆነ ውጭ መልእክት ልንነግራችሁ ብንፈልግ ወይም ደግሞ አለ ከሰማይ መልአኩ ገብርኤል ወይም መልአኩ ሚካኤል ወይም ሰም መልአክ መጥቶ ኤኒ መልአክ መጥቶ እነ ጳውሎስ የሰበኩት መልእክት ትክክል አይደለም ቢላችሁ ውጤት አለው። በቀላሉ የሚታይ ነገር አይደለም። አንደኛ ውጤቱ ሰዎች ከጤናማው መንገድ እንዲዘናጉ ወደ ጥፋት እንዲሄዱ፣ እንዲናወጡ በእምነት ለመጽናት እንደማይችሉ የሚያደርግ ነው። ይሄ ኮንትራዲክት የሚያደርግ ነገር መናገር። ሁለተኛ እንደዚህ አይነት የተለየ መልእክት ብንናገር እኛም ብንሆን መላእክት እግዚአብሔርንና እቅዱን ይቃወማል። የእግዚአብሔር እቅድ፣ የእግዚአብሔር ሀሳብ፣ የእግዚአብሔር ዓላማ በምንም አይነት መንገድ አይለወጥም፣ አይለዋወጥም። የጸና ነገር ነው። እግዚአብሔር የሚናገረው እና የእግዚአብሔርን እቅድና እግዚአብሔርን የሚቃወም ነው። ጸረ እግዚአብሔር መልእክት ነው። እግዚአብሔርን እንደማይታመን የሚያሳይ ከፍተኛ ጥፋት ነው። ስለዚህ እኛ ወይም ከሰማይ መልአክ መተን ድሮ የነገርናችሁ ነገር ትክክል አይደለም ብንል እኛም ራሳችንን እንቃወማለን፣ እናንተንም ወደ ጥፋት እንወስዳለን። እግዚአብሔርንም ተሳስተሃል፣ ልክ አይደለም ማለታችን ነው። እና ትክክል አይደለም ብሎ ነው እየተናገር ያለው ና እውነት አንድ ናት። እውነት አትለወጥም እያለ ነው። የእግዚአብሔርን እውነት የሚለውጡ ሰዎች እነዚህ አይሁድ አድራጊዎቹ ስላልሰሙ አይደለም ስላልተገነዘቡ አይደለም፣ ግን የሚጠብቃቸው ምንድን ነው የሚለውን ጥያቄ ማንሳት እፈልጋለሁ። እውነትን ለውጦ በእውነት ምትክ እውነት ያልሆነውን ነገር እውነት አስመስሎ መናገር ከፍተኛ አደጋ ነው በራሱ በተናጋሪዎቹ እውነትን ቀልብሶ የሚናገር ማንም ይሁን ማን የብዙ ዓመት ሰባኪ ይሁን ወይም ደግሞ አዲስ ሰባኪ መልአክም እንኳን ቢሆን ሐዋርያው ቅዱስ ጳውሎስ ያለው እኛም ብንሆን ከሰማይ መልአክ መጥቶ ከነገርናችሁ ያ እውነተኛ ወንጌል የተለየ ነገር ልዩ ነገር፣ የተለወጠ ነገር የምንናገር ከሆነ የተረገምን እንሁን እኛም ራሳችን ብሎ ነው የተናገረው። ይሄ በጣም ከባድ አነጋገር ነው። የተረገመ ይሁን የሚለው በግሪክ አናቴማ የሚል ቃል ነው። ምን ማለት ነው? ሙሉ በሙሉ ከእግዚአብሔር መንገድና ከእግዚአብሔር ቤት፣ ከእግዚአብሔር ሕይወት የተቆረጠ ይሁን በእግዚአብሔር ዘንድና በእግዚአብሔር እምነት፣ በእግዚአብሔር መንግሥት ውስጥ ምንም ድርሻ አይኑረው የሚል ከፍተኛ በጣም አደገኛ የሆነ አባባል ነው። እርጉም የሆነ ሰው ከእግዚአብሔር ጋር ህብረት ሊኖረው አይችልም እና እንደዚህ አይነቱ ሰው የተረገመ ይሁን ብሎ ነው የተናገረው። ድርሻው ሲኦል ነው፣ መጨረሻው ጥፋት ነው። እንደዚህ አይነት ሰው እውነትን ለውጠው የሚናገሩ ሰዎች ካሉ በጣም አደገኛ ሁኔታ ላይ ነው ያሉት እና ሰዎችንም እየመሩና እየወሰዱ ያሉት ወደ መጨረሻ ጥፋት ነው። ወደ መጥፎ ደረጃ ነው። እውነት ያልገባቸው ሰዎች ናቸው። እውነትን ለውጠው የሚናገሩ ሰዎች ምናልባት የተምታታባቸው ሰዎች ናቸው። እኛ አንዳንድ እውነት ቢምታታብን፣ ወንድሜ ቴዎድሮስ ቅድም በማስታወቂያ ላይ እንደተናገረው በግልጽ መጠየቅ እንችላለን። እኔ ያለው እዚህ ከ30 ዓመት በላይ በዚህ እምነት ውስጥ ያለሁት አጼም አለ እዚህ እና እዚህም ቤተ ክርስቲያን አሉ። ሰዎች አንዳንድ ያልገቡን ነገሮች ቢኖሩ በግልጽና በቀጥታ መጠየቅ እንችላለን። እነዚህ ሰዎች እውነት የመሰላቸው ነገር ከባህል የተነሳ ነው፣ ከአይሁድ ስርዓት የተነሳ ነው እና ከዘር ሲተላለፍ መጣ ከሚሉት ነገር የተነሳ ነው እና እነዚህ በሙሉ እነሱ የያዟቸው መነሻዎቻቸው አይሁዳዊነትና የዘር ሃይማኖታችን የሚሉት ነገር እግዚአብሔራዊ አይደለም። አደገኛ አመለካከት ነው። እግዚአብሔር የገለጠውን እውነታ በቀጥታ የሚቃወም ስለሆነ ምንድን ነው ብሎ ነው ጳውሎስ የተናገረው? ይሄ የተረገመ ነው። የተረገመ ነው፣ እግዚአብሔር የማይቀበለው፣ እግዚአብሔር እንዳየው ከፊቱ እንዲጠፋ የሚያደርገው ነገር ነው። ምክንያቱም ከእግዚአብሔር ሀሳብ ጋር የማይሄድ እውነትን የለወጠ የገለበጠ የበረዘ ስለሆነ ነው። እና የእግዚአብሔርን ሕዝብ የሚያሳስቱ ሰዎች የእግዚአብሔር እርግማን በራሳቸው ላይ አለ። ቁጥር ዘጠኝ እንደገና ደግሞ ሁለት ጊዜ ነው የተረገመ ይሁን ያለው። አስቀድመን እንዳልን አለ በቁጥር ስምንት ላይ እንደተባለው እንዲሁ አሁን ሁለተኛ ጊዜ እላለሁ፣ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ባለፈውም ሳምንት ተናግር ያለው እዚህ አሜሪካ አንድ ሰባኪ የድሮ ሰባኪ ሰው መንፈስ ነው ብሎ ከመናገሩ የተነሳ በጣም በጣም ውዝግቦች ነበሩ እና ሰውየው ራሱ ኮንፊውዝድ የሆነ ሰው ነው። በጣም የተከበረ ሰው የነበረ ነው ግን የተናገረው ነገር ትክክል አይደለም፣ ሰዎችን ለማስደሰት ነው የተናገረው እና ከወንጌል መጽሐፍ ቅዱስ ከሰበከው ከተናገረው ከሚያስተምረው ነገር ውጭ የሆነ ነገር ነው። እንደዚህ አይነት ሰዎች እየተረገሙ ናቸው። የእግዚአብሔር ሕዝቦች አይደሉም፣ የእግዚአብሔርን እውነት የሚቀበሉ አይደሉም። ስለዚህ ሐዋርያው ቅዱስ ጳውሎስ ደጋግሞ ገላትያ ሄዷል እና አሁን በጻፈው ደብዳቤ ላይ እኛ ከሰበክንላችሁ ውጪ የተሰበከ ነገር ቢሆን ቢኖር እውነትን የሚቃወም እውነትን የሚያደበዝዝ የሚበርዝ እና ወደ ተሳሳተ መንገድና ሕይወት የሚያመጣችው ስለሆነ ቅጣቱ ከፍተኛ ነው። እርግማን ነው። እኛም እንኳን ራሳችን ብንሆን የተረገምን ነው መሆን ያለብን ወንጌል እና እውነት አይለወጥም። ይህም በልባችን አጽንተን ልንይዝ ይገባል። ወንጌል አይለወጥም። ክብር ለእግዚአብሔር ይሁን። እውነት አይለወጥም። እውነት ከእግዚአብሔር የመጣ ነው። እውነት በምንም በማንም ሊበረዝ አይችልም። በአራተኛ ደረጃ የምናገርበትና ወደ መደምደሚያ አምስተኛው ነጥቤ ላይ የምመጣበት አገልጋዮች የሰው አመለካከት ባሪያዎች ሊሆኑ አይገባቸውም። እኔ ይህንን ነጥብ ያስቀመጥኩት ጳውሎስ በቁጥር 10 ላይ ከተናገረው ነገር የተነሳ ነው አገልጋዮች የሰው አመለካከት ባሪያዎች ወይም አገልጋዮች አይደሉም። የሰው እውነተኛ የእግዚአብሔር አገልጋይ ካለ ሰው ሁሉ እውነትን ባይቀበል ብቻውን ይቆማል እንጂ ከውሸት ጋራ ሰውን ለማስደሰት አይሄድም እና ቁጥር አስር ያለውን ተመልከቱ ሰውን ወይስ እግዚአብሔርን? አሁን እሺ አሰኛለሁን ወይም ሰውን ደስ ላሰኝ እፈልጋለሁን አሁን ሰውን ደስ ላሰኝ ባሰኝ የክርስቶስ ባሪያ ባልሆንኩም ብሎ ነው የተናገረው ጳውሎስ። በጣም የሚገርም ነው። እንደዚህ የሚል ሀሳብ አለ። እነዚህ አይሁድ አድራጊዎቹ ሰዎች በሙሉ በአይሁድ አድራጊዎቹ ትምህርት እንደተናወጡ እና የተጠመዘዘ ወንጌል ተነግሯቸው የነሱን ሀሳብ እንደተቀበሉ ሲያዩ ኦ ጳውሎስም መጥቶ ይህንን የእኛን ሀሳብ ይቀበልና በዓለም ላይ ራሱን ታዋቂ ያደርጋል። የእኛ እምነት አሉ ታዋቂ ነው። አንዳንድ እንቅስቃሴዎች አሉ በጣም ታዋቂ ናቸው የሚባሉ። ልክ እንደዛ ነው ያሰቡት የአይሁድ አድራጊዎቹ። ነገር ግን ጳውሎስ ምንድን ያለው እናንተ የምትሉት ነገር ልክ ነው አይሁድ አድራጊዎቹ ብዬ እናንተን ለማስደሰት ወይም ደግሞ በአይሁድ አድራጊዎቹ እምነታችሁን የለወጣችሁትን ሰዎች ለማስደሰት ብዬ እውነትን ገልብጬ ለውጬ መናገር እችላለሁ ወይ? እናንተን ደስ ለማሰኘት? ኖ አላደርገውም። ሰውን ደስ ለማሰኘት የማደርገው ነገር ካለ የክርስቶስ ባሪያ አይደለሁም ማለት ነው። ሰው ደስ ቢለው ደስ ባይለው፣ ቢቀበል ባይቀበል፣ ሰው ቢፈልግ ባይፈልግ እውነቱን ከመናገር ወደኋላ አልልም። ይሄ የጳውሎስ አቋም ነው። የእናንተም አቋም መሆን አለበት። የኛ የሁላችንም አቋም መሆን አለበት። ከእውነት ጋራ መሞት እኔ ከልጅነት የጀምሮ አባቴ ሲናገረው የሰማሁት እውነ ምንድን ነው? እውነቱን ተናግሮ የት መኖር ነው፣ መሸበት ማደር ነው። እውነቱን ተናግሮ እውነትን ተናግሮ እውነትን ይዞ መሸበት ማደር ዛት ዘ ሴፈስት ዌይ በህይወታችን ሁሉ እና ሐዋርያው በእርግጥ ብዙ ነገሮችን ያውቃል እዚህ ለስላይደ ላይ የጻፍኩት ነገር እንዲሁም ታላቅ የሆነ የነፍሳት ፍቅር አለው ሰዎችን ይወዳል ሰዎች እንዲድኑ ከእግዚአብሔር ጋር እንዲታረቁ ህይወቱን በሙሉ ለዛ አገልግሎት ነው የሰጠው ከጎረቤቶች ጋር ከሰዎች ሁሉ ጋር በሰላም የመኖርን መርሆ ይከተላል፣ እንዲሁም አስተምሯል። እዚህ ጋር ጥቅሶ ይጽፍ ያለሁ ሮሜ 15 ላይ ሮሜ 12 ላይ አንደኛ ቆሮንቶስ 9:22 ላይ 10:33 ላይ እነዚህን ሁሉ ነገሮች እንዲሁም ሰዎችን ሁሉ ለማዳን እንደ ሰዎች ሆኜ በሰዎች ዘንድ ተገኝቼ እውነትን ገልጫ ገልጫለሁ ብሎ ሲናገር ታዩታላችሁ እና ምናልባትም አይሁድ አድራጊዎች ይህንን እውነት ያውቁ ስለነበረ እኛንም ለማስደሰት ኢየሱስ ኢየሱስ የሚለውን ነገር ጥሎ ወደ እኛ ይመጣል፣ ኢየሱስ ሲደመር ስርዓት ኢየሱስ ሲደመር መገረዝ የሚለውን ነገር ይቀበልልናል ብለው ነበር ያሰቡት። ጳውሎስ ግን እንደዛ አደርጋለሁ አላለም። ፖፑላር ካልቸርን ታዋቂነትን ለማግኘት ለመከተል ራሱን አልሰጠም። አሁን ይህንን ስናገር ይሄ ታዋቂ ባህሎች አሉ። አሁን በዚህ ዘመን ሰዎች በሙሉ የሚያጨበጭቡላቸው በእምነትም አካባቢ እንኳን ለታዋቂ ባህሎች ለፖፕላር ካልቸሮች አይደለም ራሴን የምሰጠው ራሴን የሰጠሁትና የምቆመው በእግዚአብሔር እውነት ላይ ብቻ ነው። ለዚህ ነው ይህንን ሀሳብ ነው የሚቃወመው። ምንድን ያለው ሰውን ወይስ እግዚአብሔርን ደስ አሰኛለሁ ሰውን ነው የማስደስተው ወይስ እግዚአብሔርን ነው የማስደስተው ሰውን ነው እሺ የማሰኘው ወይስ እግዚአብሔርን ነው እሺ የማሰኘው ወይስ ሰውን ደስ ላሰኝ እፈልጋለሁ ወይ የኔ አላማ ምኞቴ ሰውን ማስደሰት ነው ወይ ነቨር ሰውን ማስደስት ቢሆን የክርስቶስ አገልጋይ መሆን አልችልም ስለዚህ እኔ አሁን የምናገረው ነገር የጳውሎስ አመለካከትና አቋም በእግዚአብሔር ቃል ላይ በጥልቅ የተመሰረተና የእግዚአብሔርን ቃልና የእግዚአብሔርን ዓላማ በትክክል በመረዳት ላይ የተመሰረተ እንደነበረ ነው። ይህንን ቃል በተለይ ቁጥር አስርን ስናውቅ እና ስንረዳ የሰዎች አመለካከት ወይም አስተያየት የታዋቂው ባህል ቅድም እንዳልኩ ፖፑላር ካልቸር የሚባለውን በተመለከተ ምን ማድረግ እንዳለብን ትክክለኛ ግንዛቤን የሚሰጥ ነገር ነው። የሰዎች አመለካከትና አስተያየት ከእግዚአብሔር ቃል አኳያ ተመዝኖና ተመርምሮ ትክክል ሆኖ ካልተገኘ ሁልጊዜ መጣል አለበት፣ መውደቅ አለበት። ሰዎች ሁሉ በአደጋ ውስጥ የሚገቡት የጊዜውን ፖፕላር ካልቸር ወይም ተቀባይነት ለማግኘት ሲሉና ለዚያም ከፍተኛ ግምትና ሀሳብ ሲሰጡና ለዛ መኖር ራሳቸውን ሲዘረጉ ነው እና እባካችሁ ለፖፑላር ካልቸር ራሳችሁን አትስጡ። እግዚአብሔርን የምናገለግል የምናምን ሰዎች እምነታችን መመስረት ያለበት በሰው አስተሳሰብ፣ አመለካከት፣ ፍልስፍና ላይ ሳይሆን በእግዚአብሔር መገለጥ ላይ ብቻ መሆን አለበት። በዛ ላይ ከቆምን ነው እግዚአብሔር አምላካችን እኛን የሚባረከን መንፈሳዊ ጤናማ ህይወት እንዲኖረን የሚያደርገው እና እኔ ይህንን ሳስብ ብሉይ ኪዳን ላይ የሚያስደንቀኝን ነገር እዚህ ጋር ጽፌ ያለሁኝ በብሉይ ኪዳንም የነበሩ ሰዎች ልክ እንደ ጳውሎስ ተመሳሳይ አቋም ነበራቸው። እና የጻፍኩት ነገር ምንድነው ነው ብሉይ ኪዳን ኢዮብ 32 ላይ ኢዮብ 35 ነው የሚለው። ስላይዴ ላይ ኢዮብ 32 ላይ ቁጥር 21 ላይ የተጻፈውን ቃል ነው። ኢዮብ 32 መጽሐፍ ኢዮብን አንብባችሁ እንደሆነ ኢዮብ የዮብ መጽሐፍ ጀምሮ እስከ አምስተኛው ምዕራፍ ድረስ ይሄድና አምስተኛው ምዕራፍ አካባቢ ኢዮብና ጓደኞቹ ሊጠይቁት የመጡ ሶስት ጓደኞቹ ክርክር ይጀምራሉ። በነገራችን ላይ የኢዮብ መጽሐፍ የብሉይ ኪዳኑ የሮሜ መጽሐፍ ነው ተብሎ ይታወቃል። እና ክርክሩ ምንድን ነው? አንተ እንደዚህ አይነት ችግር ውስጥ የገባው ኃጢአተኛ ስለሆንክ ነው፣ እና የኃጢአት ውጤት ነው እያሉ እነዛ ጓደኞቹ ይናገሩ ነበር። እስከ ምዕራፍ 32 ድረስ ንግግሩ ከሄደ በኋላ ምዕራፍ 32 ላይ አንድ ጣልቃ የገባ በጣም ወጣት ልጅ ታያላችሁ ስሙ ኤሊ ሁኑ ኤሊሁ መናገር ጀመረ። እና እኔ አሁን እናንተ ስትነጋገሩ አለ ሶስቱን ጓደኞቹን ጠቅሶ ለዮብ ምንም ተገቢ፣ ብቁ የሆነ መልስ ስላልሰጣችሁ እኔ ብቁ መልስ አለኝ እና መልስ ስላለኝ ውስጤ ሊፈነዳ ነው መናገር አለብኝ ብሎ ነው የተነሳው እና ሲናገር ግን ቁጥር 21 ላይ መጥቶ ምንድን ያለው ለሰው ፊት ግን አላዳላም፣ ሰውንም አላቆላምጥም። የእኔ አላማ የእግዚአብሔርን እውነት መግለጥ ነው ሰዎችን በማቆላመጥ እናንተን ራሱ ሽማግሌዎች ናቸው፣ እኔ ከእናንተ በእድሜ በጣም አንሳለሁ ብሎ ግን እውነትን እናንተ ስትሸቃቀጡት ነው ያየሁት፣ እና እኔ ግን ውስጥ ያለውን እውነት ነው የምናገረው በእግዚአብሔር ፊት አልዋሽም እና ሰው ለሰው ፊት አላደላም፣ ሰውን አላቆላመጥም፣ እውነቱን ፍርጥ አድርጌ እናገራለሁ ብሎ እውነቱን ነው ፍርጥ ርጥ ያደረገው። እና ልክ እውነተኛ አገልጋይ እንዲህ ነው የሚያደርገው። እውነተኛ አማማኝ እንደዚህ ነው የሚሆነው። በእውነትና ለእውነት እንድንጸና እግዚአብሔር አምላካችን ይፈልጋል። አምስተኛው ነጥቤ ወደ ማጠቃለያ የሚወስደኝ ለእኛ የሚሰጠን ማሳሰቢያ ምንድን ነው? ይሄ የገላቲያ ምዕራፍ መግቢያ ሀሳቦች ናቸው እነዚህ እና ችግሩን ነው ጳውሎስ እየተናገረ ያለው እና ችግሩ እንዴት መፍትሄ ሊሰጠው እንደሚገባ ሰዎች ምን አይነት አቋም መያዝ እንዳለባቸው ነው እያሳሰበ ያለው እና እኛን የሚያሳስበን ነገር አለ ወይ? አዎ ለእኛም የሚሰጠን ማሳሰቢያ አለ። እና ብዙ ማሳሰቢያዎች አሉት። አንደኛ ሰዎችና ቤተ ክርስቲያናት በሁለት እንደሚከፈሉ እምነትን በተመለከተ ማወቅ አለብን። ይሄ ምንድን ነው? ከዚህም በፊት ነግሪያቸዋለሁ። በዓለም ያሉ ሃይማኖቶች ሁሉ ለሁለት ነው የሚከፈሉት። አንደኛው እግዚአብሔር ጋር መታረቅ ያለብን በጸጋ ነው፣ ጸጋውን ደግሞ የምንቀበለው በእምነት ነው የሚለው መጽሐፍ ቅዱሳዊ ክርስትና ነው። ሁለተኛው ግን ደህንነትና እግዚአብሔር ጋር መግባት ያለብን በጸጋ ሳይሆን በስራ ነው። እና በዓለም ላይ ብዙዎቹ ሃይማኖቶች የስራ ሃይማኖቶች ናቸው። ሰው እግዚአብሔርን ለማስደሰት፣ እግዚአብሔር ጋር ለመግባት የሚሰራው ስራ አለ። ካመንን በኋላ መልካም ነገሮች አንስራ የሚል ሀሳብ አይደለም የኛ። ከማመናችን በፊት የምንሰራቸው ማንኛውም ነገሮች ለጽድቅ ብቁ አይደሉም። ካመንን በኋላ ግን ስለ ጸደቅን መልካም ስራ መስራት አለብን። ከማመናችን በፊት በሰራነው ስራ እግዚአብሔር ጋር እንገባለን የሚለው እምነት የተሳሳተ ነው። ጸረ ወንጌል ነው። ጸረ እግዚአብሔራዊ እምነት ነው እና ይህንን የሚያካሄዱ በጣም ብዙ ሃይማኖቶች አሉ። ጆሆቫ ዊትነሶች፣ ሙስሊሞች፣ ካቶሊኮች እና ኦርቶዶክሶች በእነዚህ ነገር ላይ የተመሰረቱ ናቸው እና ሁሉም ጸረ ወንጌል እምነትና እንቅስቃሴን ያላቸው በውስጣቸው አንዳንዶች እውነትን ተቀብለው የዳኑ ሰዎች አሉ። ነገር ግን በአብዛኛው በስራ እንጸድቃለን የሚል ሀሳብ ስላላቸው ከእግዚአብሔር መንገድና ከመንግስተ ሰማይ እምነት ውጪ ናቸው እና ይሄ የሚሰጠን ማሳሰቢያ አለ። አሁንም የሐሰት አስተማሪዎች እንዳሉና እንደሚንቀሳቀሱ ማወቅ አለብን። ሌላው ደግሞ በስብከቶችና በትምህርቶች ውስጥ ያለው መልእክት መመርመር አለብን። ሰባኪዎች መጥተው ሲናገሩ ቅድም እኔ እንዳልኳቸው ፊልም ስናይ፣ እንዴ ይሄ የእግዚአብሔር ቃል እንደዚህ ይላሉኝ ብለን መጠየቅ አለብን። እንደዛ ለመጠየቅ በእርግጥ መጽሐፍ ቅዱስን በደንብ ማንበብ አለብን እና ስብከቶች፣ መልእክቶች፣ የሚነገሩ ነገሮችን መመርመር፣ መጠየቅ ከእግዚአብሔር ናቸው ወይ አይደሉም ወይ ብለን እንድንጠይቅ እግዚአብሔር አምላካችን እንደሚፈልግ እንድናውቅ ነው፣ ይህም የተጻፈልን ዝም ብሎ ማንም ሰው መጥቶ እንደዚህ ነው እንደዚህ ነው ቢለን እንዳንነዳ ማለት ነው። መጽሐፍ ቅዱስን መመርመርና ማጥናት ይገባናል። ሌላው እግዚአብሔር የመለየትን መንፈስ እንዲሰጠን መጠየቅ አለብን። ይሄ እኔ ደጋግሜ የተናገር ያለው መሰለኝ። የመለየት ስጦታ የሚባል ነገር አለ። የሚነገረው ነገር የምንማረው ትምህርት ወይም ደግሞ ሰዎች የሚሉት ነገር ከእግዚአብሔር ነው አይደለም ብለን በውስጣችን፣ በልባችን፣ በአይምሯችን፣ በነፍሳችን ውስጥ እንድናበጥርና እንድናውቅ የሚያስችል መንፈስ ነው እና ስጦታም ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በኤፌሶን ላይ እኔ ለእናንተ መጸልው አለ እግዚአብሔር የመገለጥንና የመለየትን የጥበብን መንፈስ እንዲሰጣቸው ነው። እግዚአብሔር እንደዛ አይነት ስጦታ እንዲሰጠን መጸለይ አለብን። ሌላው ሰውን ለማስደሰት ስንል እውነትን እንዳንጥል መጠንቀቅ አለብን። ማንም ይሁን ማ ሰውን ለማስደሰት አይደለም መኖር ያለብን። ማን ለማስደሰት ነው? እግዚአብሔርን። እግዚአብሔርን ለማስደሰት የሚነሱ ሰዎች በእውነታቸውና እግዚአብሔርን በማስደሰት እምነታቸው ሰዎችንም ያስደስታሉ። ምክንያቱም አቋም አላቸው። ሰዎች አሀ እንደዚህ አይነት ለውጥ በሰው ውስጥ ካለ ይሄ ምን መሆን አለበት፣ ተአምርና ድንቅ መሆን አለበት ብለው ወደ እግዚአብሔር እንዲመጡ ያደርጋቸዋል። እና ቀጥሎ ያለው በግልም በህብረትም መጽናት ያለብን እንደ ጌታ ቃል ነው። የጌታ ቃል ሁሉንም ነገር የሚያስረዳና የያዘ ነው። ስለዚህ ቃሉን ማንበብ፣ በቃሉ መሰረት መጸለይ፣ ለራሳችን ጌታን እንድናውቅ መመኘትና መናፈቅ አለብን። ከሐሰተኞች እንድንጠበቅ ያሳስበናል። ሌሎችን ወደ እውነት እንድንመራ መምራት እንድንችል ያሳስበናል። ፍጻሜያችን፣ መጨረሻችን እንዲያምር ያደርግልናል። እግዚአብሔር ስለ ቃሉ የተመሰገነ ይሁን። ስለዚህ ይህንን እውነት ልባችን ውስጥ ማስቀመጥና በዚህ እውነት መሰረት መመላለስ የእግዚአብሔር እውነተኛ አማኞች፣ የክርስቶስ እውነተኛ ደቀ መዛሙርት እና ተከታዮች እንሆናለን ማለት ነው። እግዚአብሔር ይባርካችሁ።